是。 ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል እኔ በሕይወቴ ግርንዳቸን ይዤ ይህን ክብር ማገኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው። ወጣቱ ይህን ያህል ያቀኛሉ ያልኩት አንጋፏ የሙዚቃ ሰው ማሪቱ ለገሰ ከብዙ ዓመታት የውጭ አገር ህይወት በኋላ ወደ ሀገሯ ከሰሞኑ ትመልሳለች። ስለ ጠበቃት አቀባበልና ተያያዥ ጉዳዮች በምሽቱ ትነግረናለች። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ያለፉትን ሀያ ዓመታት በዩናይትድ ስቴትስ ያሳለፈችው እቋ የባህላዊ ሙዚቃ ቀንቃኝ ማሪቱ ለገሰ ከሰሞኑ ወደ ሀገሯ ተመልሳለች። ለአመታት በናፍቆት ከጠበቋት አድናቂዎቿ ጋር የተገናኘችው ማሪቱ ከሁሉ ዩኒቨርሲቲም የክብር ዶክተሬቷን መቀበሏን ሰምተናል። ይህም በተመለከተ መስፍን አድራጌ ቀጣዩን ዘገባ አሰናድተዋል። ወላጆቿ ካወጡላት ስያሜ በላይ በአድናቂዎቿ ማንቆለጳጰሻ ነው የምትታወቀው ድምፃዊት ማሪቱ ለገሰ። ማሬዋ ይሏታል ወሎዬዎች። አንዳንድ የጥበቡ ጥበበኞች የአምባሰሏ ንግሥት ሲሉ የድምፃዊዋን ክብር ያነግሱታል። የለም ከአምባሰልም አልፋ የኢትዮጵያ ቅኝት መቤት ነች ሲሉ የሚፈርጇትም በርካቶች ናቸው። አምስት አስርት ዓመታትን እንደተሻገረ የሚነገርለት የድምፃዊዋ የሙያ ጉዞ ስኬትና ፈተና አስተናግዷል። በተለይም ትላለች ሌሎች ድምፃዊት ማሪቱ ከሀገርና ከወገን ርቆ ከሁለት አስርት ዓመታት በላይ በውጭ አገር መኖር ከባህር የወጣ አሳ ያደርጋል። የአሜሪካ ድምፅ የአሜሪካ ቆይታና ሕይወቷን ጠይቋት ነበር። ሕይወት መቼም እንደማይቻል የለም። አዎ ሕይወት እንኳን ተበተሰብ ተልጆች ተነጥዬ ይህን ያህል አመት ይከብዳል። እኔ ባለዋራውም ሁሉም የሚያውቀው ነው። እኔ በጣም ከብዶኛል። በጣም ብዙ ችግር ተነባብሮብኛል። በበሽታዬም፣ በልጆች አሟሟት ብዙ ስቃይ ደርሶብኛል። ግን ደግሞ እርሜላ ሀገሬ ህዝብ፣ እርሜላ ኢትዮጵያ ህዝብ፣ እርሜላ ስራ ጓዶቼ። ትታመም አስታመም ሊሞትብኝ አስተዛዝ ነው በጣም መቼም ሰው በሰው ይረሳል። እና ተመስገን ሰዎች እንደሚሉት እሷ ብዙዎችን የምታስደስተውን ያህል በውስጧ ብዙ ሐዘን አለ እና ሐዘኗ ችላ ነው። ለብዙሀኑ የደስታ ምንጭ የሆነች ይሻል ስማምታታለች ነበር። በጣም እውነት ነው። በእውነት ወንድሞቼ፣ ቤቶቼ፣ ልጆቼ ሲያልቁ ያን ሁላ የመጨረሻ ልጄ ትሞትብኝ የግዳዋ በእውነት ዓለም ነው የተንቀጠቀጠው ዓለም ህይወቴን ስቻለሁ። እንዳው፣ ልትሞት ነው ተብሎ ብዙ ደረጃ ጠርሻለሁ። ግን ተመስገን፣ እሱ ጌታ በዛ ያበቃ ጌታ። ያን ሁሉ ችዬ ተቋቁሜ ለዛ ደረጃ ጠርሻለሁ እንጂ በእኔ በአሜሪካ ላይ እየደረሰ ሶስት ወይ ኦፕሬሽን ሆኛለሁ። ከዛ ሞት ይክሬት እግሬ ሽባ ሆነ። አምስት አመት ሙሉ ያን ያህል ትኖር መቼም ይችው ድምጣለች በሷው ካሴት በነጣ የሰሩልኝ ሰዎች አሉ። ካሴቴንም ሰርቼ እነሱ አገዙኝ። ያው መቼም ሰው ስለሚወደኝ፣ ስለሚያዘን፣ ስለሚያከብረኝ ያው በሰው እዚህ ደረጃ ጥርሻል። ከአመታት ጥረት በኋላ የናፈቃትንና የናፈቀችውን አገርና ህዝቧን ለማየት መታደሏን በልዩ ቃላት ትገልጻቸዋለች። የፈጣሪዋን ድጋፍ በማስቀደም ምን ለሱ ምን ዋጋ ይከፈላል። የሀገር ህዝብ በጣም አከበረኝ። ማንም አርጎት ማንም አግኝቶት የማያውቀውን ነው እኔ ያገኘሁት። እና አሁን እንባ ያናብሶልኛል። የኢትዮጵያ ህዝብ በጣም ነው የማመሰግነው። በእውነት እንዲህ ያለም ክብር ያገኘ የለም። እኔ በህይወቴ እግር እንዳጀን ይዤ ይህን ክብር ማገኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው። ወጣቱ ይህን ያህል ያቀኛሉ ወይ ነው ያልኩት። ወጣቱ እኔ እንግዲህ ይህን ያህል እኔ ትርኩ እንኳ የተፈጠሩ ልጆች አሁን እንዴት ነው የሚያከብሩ ተማሪዎች ቤት የደረሱ አሁን እዚህ ቁጭ ብዬ እየቆረቆሩ እናያት እናያት ይሉኛል። በጣም ይሄ በገንዘብ የማይገዛ የሰው ፍቅር። የማሪቱ የድምፅ አይነት ጉዞ ረጅም ዘመናትን ቢሻገርም ከሙዚቃ ቡድኖች ጋር መለማመድን የጀመረችው በ1960ዎቹ ማገባደጃ ከወይዘሮ ስህን የሙዚቃ ቡድን ጋር ነበር። እምብዛም ሰዓት ቆይ፣ ከአካባቢው አልፋ ወደ አገር አቀፍ ደረጃ እውቅና ያሸጋገራትን የወሎ ላሊበላ ኪነት ቡድንን ተቀላቀለች። በ1970ዎቹ መጀመሪያ የወሎ ወይዘሮ ስህን ትምህርቶች ጋራ እነሱ ጋራ መጀመሪያ እነሱ ጋር ነው የጀመርኩት። በኋላ ብሩክ ክፍል የሚባል ነበር አንድ የሙዚቃ ኃላፊ እሱ ነበር ተማሪዎቹ፣ ጋር ነበር የዛ ጊዜ እነሱ ጋር ጀመሩ። በኋላ ትንድሰባሰብ ሲፈርስም ምንም ቲል እንደገና ተየቀበለው እየተመረጠ መቋቋም ጀመረ። እንዴት ተሰበሰብን። ቀለም ወርቅ ደበበ መጡ እና ናራጌ ኢማም ዲሲ እዙ አሰፋ ለገሰም እኔም እዚሁ ነው ያለሁት እነሱ መጀመሪያ እኛን ያዙ ከዛ በኋላ ተየቀበሌው ከትምህርት ቤቱ እየተሰባሰብ እሳቸው አሰባሰቡት ያው እያደግን እያደግን መጣ መች ከመንግስቱም እንዲሁ አይዟቸው ሲሉን ምን ከፍተኛ ደረጃ ደረስ መታወቅ መጣ። ማሪዋ ዜማን ሰምቶ በራስ ቅላጼና ቀለም ከማስዋብ ያለፈ ሳይንሳዊ የሙዚቃ እውቀት ከዘመናዊም ሆነ ከመንፈሳዊ ተቋማት አልቀሰመችም። ተፈጥሮ ግን ከእኔ ጋር በመሆኗ ኢትዮጵያዊ ቅኝትን ከነ ሙሉ ክብሩና ማዕረጉ አሳምሮ ለመከወን ችያለው ትላለች። አራቱ ቅኝቶችን ብጨዋታ አብሬ የሚያስቸግረኝ ነገር የለም፣ ምንም የሚቸግረኝ ነገር አምባሰልኮ ሁሉ ይጫወተዋል። በዚህ ፕሮግራም ላይ ከያኒዋ የሙዚቃ ኮንሰርት በተለያዩ አካባቢዎች ለማቅረብ ከገባች ውል ጋር ተያይዞ ድምጿን ማሰማት ባንችልም የጥበብ ንግሥትነቷን ያገዘፉ የተለያዩ ስራዎችን ከተማ መኮንን፣ ባህሩ ቀኝ፣ ሀብተ ሚካኤል ደምሴ፣ ይርጋ ዱባለ፣ ራሄል ዮሐንስና ከሌሎች ጎምቶ የሙያጋሮቿ ጋር በህብረት እንዲሁም በተናጠል የራሷን ስራዎች አበርክታለች ትገኛለች። ብዙዎች ከሚደነቁበት ብቃቶቿ አንዱ በየትኛውም የድምፅ እርከን ድምጿን ያለምንም መጨናነቅ የማውጣትና የማውረድ ብቃቷ ይጠቀሳል። በወጣ ድምፅ የተዋበ ቅላጼ፣ በወረደ ድምፅ አስገምጋሚ ድምፅ የማሪቱ መገለጫዎች ናቸው ይላታል። በርካታ ዜማና ግጥም ያበረከተላት ዳምጤ መኮንን ባቢ እንደው ትንሽ ላቅ ያለ

ተመስገን በድምጥ በኩል ምንም ችግር የለብኝም። የማሪፍ ጥምጥ አንዴ ቀን ተዘጋሚ ጉፋ ነው አይዘገውም። ወሎ ዩኒቨርሲቲ ከአመታት በፊት ድምፃዊዋ በኢትዮጵያ የሙዚቃ ኢንዱስትሪ ላበረከተችው አስተዋጽዖ በሌለችበት የክብር ዶክትሬት ድግሪ አጎናጽፏት ነበር። ከቀናት በፊት ደግሞ ክብሯን ከሚመጠን መስተንግዶ ጋር የሰጣትን ክብር በአካል አስረክቧል። ልጅ የጎራ ላይ ጸበል ተማሪቱ ከንፈር ካንቻ ደበት ፈርቆ ይኸው ዛሬ ድረስ እንዳንባሰር ጎራ አጣልባቁሞና ከቅርባችን መጀት ከነፍሳችን ዘልቆ። በዕለቱ በወሎ ዩኒቨርሲቲ እንደ አዲስ የተደራጀው የወሎ ላሊበላ ኪነት ቡድን ቀደምት የቡድኑን ስራዎች በማስታወስ መርሃ ግብሩን አድመቆታል። ወሎ ዩኒቨርሲቲ በጣም ነው የማመሰግነው፣ በጣም ክብር ሰጥቶኛል። በሌለሁበት ይህን ክብር ሰጥቶኝ ነበር። አሁን ደግሞ ህዝብ ባለበት ዓለም በሚያየው ነገር በክብር ሰጥቶያል። ይሄን ክብር በጣም ነው የማመሰገነው ብድግ ብ ኮምበልሻ፣ በጣም በእውነት በጣም ነው ደስ ያለኝ። እኔ ኮምበልሻ እንደዚህ እንደ እኔ እኮ የድሮ ሰው አይደለም እኮ የተቀበለኝ፣ ወጣቱ ወጣቱ ይሄን ያህል እንደዚህ ለእኔ ምን አውቆኝ ነው ማለት በጣም ነው የተገረመኝ። ወጣቱ አክብሮኛል። ኮምበልሻ ደግሞ ትልቅ ክብር ሰጥቶኛል። አመሰግናለሁ። ተዘወዳ ምን ያስፈልጋል? ገንዘብ እኮ ቁም ነገር የለውም። ይህን ነበር የፈለኩት ኔ በእውነት እምባ ያን ብሶልኛል። የወሎ ህዝብ የሙያ ባልደረባዋ ፀሐይ ካሳ ከአሜሪካ ብራት በመምጣት ደስታዋን ተጋርታለች። ፀሐይ እንደምትለው የማሪቱ መሸለም በትንሹ ወሎ በብዙ ደግሞ የኢትዮጵያ ባህል ሽልማት ነው። ማሪዋን ያህል ትልቅ አርቲስት የምናያት ለእኛ እሷን በማየት ነው ያደግ ነው። ከምንም ነገር በላይ የሚል ማሬዋ ድምጿ በቃ በዛን ሰዓት የድምፅን ከፍታና ዝቅታ ማወቅ በማንችልበት እድሜ የማሬዋን ግን ድምፅ ምን እንደሆነ ልታሳየን የቻለች ማለት አድገ ነው። አላደለ አንድ ነገር ስትጀምር የድምፅን ነገር የምትወስነው ነው ይሄ ዋይከሊ ድምፃዊ ነው የምትል ስትበስል ነው። ግን እኛ ጥጉን አይተን ያደግ ነው ከመጀመሪያው ጀምረን ማሪ እና ማሬዋ ለሁላችንም እናት ነች። የሙያ እናታችን ነች። በሌላውም ባህሪዋ ማሬዋ በተለያየ ነገር አሁን በባህል ልብስ አካባቢ እሷ ላይ ያደግ ነው። የኮምቦልቻ ከተማ አስተዳደር ወደ አውሮፕላን ማረፊያ የሚወስደውን ዘመናዊ መንገድ በማሪቱ ስም ሰይሞታል። ወሎ ዩኒቨርሲቲ በፈጠራ ያጎለበተውን የተሻሻለ የሽምብራ ዝርያ በስሟ ጠርቶታል። በቅርቡ ደሴ ከተማ ይገነባል ተብሎ ከሚጠበቀው ወሎ ባህል ማዕከልማ አንዱ ክፍል በስሟ እንደሚጠራ ይፋ ተደርጓል። በተውኔት በውዝዋዜና በድምፃዊነት ከማሪዋ ጋር ረጅም ዓመታትን የተጓዘችው ፀሐይ ካሳ ስለ ማሪቱ የተደረ ያደረገውን ሁሉ ከብሮ አስከበረ ባለ የት ተሰጠ ያደራ ስንቅ ነው ነበር ያለችው። በሚገርም ደረጃ እኔ ከምገምተው በላይ ነው ያደረጉት ነገር እና ለማሬዋ ይገባታል። በተለይ ተወዳጁ የወሎ ላሊበላ ኪነት ቡድን የፖለቲካ ስርዓት ሰለባ ሆኗል ብላ ታምናለች። ከያኔዋ ቡድኑን አንቱ ካስባሉ የጥበብ ሰዎች ሰብሳቢ አተው በወደቁበት የቀሩ በርካቶች መሆናቸውን በማስታወስ እናም የማሬቱ ሽልማት የወሎ ላሊበላ ኪነት ቡድን ትንሣኤ ማብሰሪያ ጭምር እንደ ድምፃዊት ፀሐይ ካሳ ማሬዋ ተሸልማለች። ማሬዋለች የወሎ ላሊበላ ኪነት ያንን ነው ማየበዛ በጣም የደከመ ብዙ መስዋዕት ያደረገ ኪነት ጓድ ነው። ፖለቲካ መጥፎ ነው እንደሚመስለኝ፣ የፖለቲካ ነገር ነው እንግዲህ በደርግ ጊዜ ስለሰራን የደርግ ዘፋኞች ናቸው በመባል ነው እንግዲህ። በሚቀጥለው ስርዓት ኢሕአዴግ በመጣ ጊዜ ያንን የመሰለ ቡድን ሜዳ ላይ ነው። ይጠቃለሁ እኔ እግዚአብሔር ይመስገን እኔ በአሁኑ መኖሬን አይደለም። ሌሎቹ ግን ስንቶቹ ናቸው ተበተነው የቀሩት። በሕይወት የሚለሉ አሉ። እነዚህ ናት መሃባ ሌሎቹም ለዛ ድርጊት አይበቁም ነበር። ለሕይወት የኑሮው መጎሳቆልም ነው ለዛ ሞት ያበቃቸው ብዬ አስባለሁ። ሌሎቹ ከሁለት ዓመት ከአንድ ዓመት በፊት ነው ግርግሩ ላይ የሞቱ ጓደኞቻችን አሉ። እናራገይማ ፋንታዬ ማሲንቋ መችዋ ኢትዮጵያ ውስጥ የመጀመሪያ ማሲንቋ መች ነች። እና ትልቅ ደረጃ ተሰጥቷት ምትኖር ሰው ነበረች እንደሌለው ዓለም ላይ ግን ከወደቀችበት ደግሞ አንስተው ደግሞ አምጥተው ደግሞ እዚህ ማኖር ጀምሮ ነበር እና እነሱም ኑሮ አልሞላላቸውም። በአጋጣሚ ሆነው በሚያሰቀቅ አማሟት ነው የተለዩን። እና ያሳዝናል። ያ ደግሞ የሚክስ ነገር ደግሞ ስናይ ደግሞ ማሬዋ መታ ደግሞ ቁጭ ብዬ የማየ የነበረው የወሎ ላሊባላ ኪነት አዲሶቹ ቁጭ ብሎ ሲጫወቱ የሚጫወቷቸው ዘፈኖች የኛን ነበር የወሎ ላሊባላ ሁለቱም ዘፈኖች ሀሚሳ ምን የሚጫወተው ዘፈን ነበር የተጫወቱት። ሁለተኛውም ህይወት ፍቅርም ላይ የሚጫወተው ነበር ዘፈኑና፣ የኛን የእኛን ማስታወሻ ነው። ወደኋላ እንድንመለስ አድርገውን ነበር። በጣም ነበር ወደ የተረበሸው የነበሩ ሰዎች አለመኖራችን እና በጣም እንትን ይላል። ግን እግዚአብሔር ይመስገን፣ ግን በማሬዋ ህይወትን አይተናል። በቃ ካሳ በማሬዋ ካሳ አግኝተናል ይላል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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ድምጽ በመቀጠል ኤደን ገረመው ስለ ፕሮስቴት ካንሰር የሚነግረን የሚያሳውቀን መሰናዶ ይዛለች። በበሽታው ዙሪያ የተሰሩ ጥናቶች እንደሚያሳዩት ከሆነ በሽታው በዓለም ላይ በጥቁር ወንዶች ላይ በብዛት ይከሰታል። ይሁን እንጂ ብዙ ወንዶች ከወንድነት ጋር በማያያዝ በዚህ ዙሪያ ወደ ሐኪም ቤት አይሄዱም ሲሉም ባለሙያዎች ይናገራሉ። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ኤደን ገረመው በመቀጠል ታሰማናለች። የሞዛምቢክ የጤና ሚኒስቴር ፕሮስቴት ካንሰር በሀገሪቱ ዕድሜያቸው ከአርባ ያለፉ ወንዶችን ከሚገድሉ በሽታዎች በሙሉ ቀዳሚ ነው ሲል አስቀምጧል። የጤና ሚኒስቴሩ ይህንን የጤና ተግዳሮት ለማሸነፍ ቅድመ ምርመራና ሕክምናን የመሳሰሉ እቅዶችን ቢያስቀምጥም ነገር ግን በፍርሃት በእፍረትና እንዲሁም ደግሞ ከወንድነት ጋር ተያይዘው ባሉ አመለካከቶች የተነሳ ወደ ጤና ማዕከላቶች የሚመጡ ሰዎች ቁጥር አነስተኛ ነው ሲል አስታውቋል። ኮርቲሲዮ ጁልሆ የናምፑላ ነዋሪ ናቸው። እውነት ይሁን ሐሰት ባላውቅም እጅግ ብዙ ወንዶች ይፈራሉ። አብዛኞቹ ፍርሃት አለባቸው። ሌላው የናምፑላ ነዋሪ ሆነው ካርሎስ ሰቢላም በዚህ ጉዳይ ላይ እንዲህ ይላል። ይሄ በሽታ እድሜያቸው የገፉ ሰዎችን ነው የሚያጠቃው ይባላል። ለምሳሌ ከሃምሳ አምስት ዓመት በላይ የሆኑትን። እነዚህ ሰዎች በዚህ በሽታ ሁሌ ነው የሚጠቁት። ባለፉት ወራት በሞዛምቢክ በናምፖላ አካባቢ የቀስቀሳ ስራ ቢሰራም ሆስፒታል ደፍረው የመጡት ግን ሦስት መቶ ብቻ ይሆናሉ። ከእነዚህ ውስጥ አምስቱ የፕሮስቴት ችግር አለባቸው ይላሉ ዶክተር ሊዮን ኦስሜኒ። እኔ ወንድ ነኝ፣ የወንድ ዘር ፍሬን ሆነ የመራቢያ አካላት ምርመራ ማድረግ አይጠበቅብኝም የሚሉ ሄዶ መታከምንና በሐኪም መታየትን ነውር የሚያደርጉ ወንዶች አሉ። ከዚያ ደግሞ ፕሮስቴት ካንሰር ይይዛቸውና ዶክተር፣ እኔ በሕይወት መኖር እሻለሁ፣ ልጄን፣ ቤተሰቤን ማየት እሻለሁ ይላሉ። ይሄ የሚሆነው ካንሰሩ እጅግ ከባሰ በኋላ ስለሚደረስበት ነው። ይሄ ከባድ ነው። ስለዚህ ከፕሮስቴት ካንሰር ጋር በተያያዘ በዚህ ወቅት የምናደርገው ነገር ቢኖር በጊዜ መታየትና ቅድመ ምርመራ ማድረግን ነው። ዶክተር ኦስሜኒ አያይዘውም እጅግ ብዙ ሐኪሞች በሽታው ከተባባሰ በኋላ ወደ ጤና ጣቢያዎች በሚመጡ ሕሙማን የተነሳ ስጋት ይገባቸዋል ይላሉ። todo hombre mayor de 40 años debe hacer al menos una vez al año. እድሜው አርባ ዓመት ያለፈው ማንኛውም ወንድ ቢያንስ በአመት አንዴ የፕሮስቴት ካንሰር ምርመራ ማድረግ አለበት። ይሄ ከወንድነታችሁ ላይ የሚቀንሰው ምንም ነገር የለም። ነገር ግን የአባላ ዘር በሽታና ሌሎች ወንዶችን የሚያጠቁ በሽታዎች ይዘዋችሁ ወደ ካንሰርነት ሳይቀየሩ በፊት ለማከም ጥልቅ ጥቅም አለው። በሕክምናው ዘርፍ እየሰራን ያለነው መከላከል ላይ ነው። የመጪው ዘመን ህክምና መከላከል ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የተወሰኑ ደቂቃዎችን በሙዚቃ እናሳልፍና ተመልሰን እንገናኛለን። ሌሎች ዝግጅቶቻችንም እናስደምጣችኋለን። ያው የአሜሪካ ድምፅ በመከታተል ላይ ያላችሁት ጋቢና ቪኦኤ በመቀጠል ደግሞ በሳምንቱ መገባደጃ የተከናወኑ ስፖርታዊ ክንውኖችን ኬኔዲ አባተ ያቀርብልናል። የኢትዮጵያ ብሔራዊ ቡድን በአልጄሪያ እየተካሄደ ካለው ሰባተኛው የቻን ሻምፒዮና ተሰናብቷል። ቡድኑ ቅዳሜ ዕለት ባደረገው ሶስተኛ የምድብ ማጣሪያ ጨዋታው በሊቢያ አቻው ሶስት ለአንድ በሆነ ውጤት ተሸንፎ ነው ከውድድሩ ውጭ የሆነው። ከሊቢያ ጋር በተደረገው ጨዋታ ዋሊያዎቹ 39ኛው ደቂቃ ላይ ያገኙትን የፍጹም ቅጣት ምት በጋቶች ፓኖማ አማካኝነት አስቆጥረው መምራት ቢችሉም መሪነታቸው ከአምስት ደቂቃ በላይ አልዘለቀም። በዋሊያዎቹ ላይ በአርባ አራተኛውና ሃምሳኛው ደቂቃ ላይ የተቆጠሩት ሁለት ግቦች ያልተጠበቁ ቀላል ኳሶች ነበሩ። አሰልጣኙ ውበቱ አባተም ከጨዋታው በኋላ በሰጡት መግለጫ ከተቆጠሩባቸው ግቦች መካከል የመጀመሪያዎቹ ሁለቱ ቀላል እንደነበሩ ተናግረዋል። ይሁን እንጂ ለግቦቹ መቆጠር የግብ ጠባቂውንም ሆነ ሌላ ተጫዋችን አልወቅስም ብለዋል። አሰልጣኙ ጫና ፈጥሮ የተጫወተው የሊቢያ ብሔራዊ ቡድን ጨዋታውን ማሸነፍ ይገባዋል ሲሉም አክለዋል። በአገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የቻን ውድድር በምድብ አንድ ከአልጄሪያ ሊ ከሊቢያና ሞዛምቢክ ጋር ተደልድሎ የነበረው የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ጋር ባደረገው የመጀመሪያ የምድብ ጨዋታ ዜሮ ለዜሮ ተለያይቶ አንድ ነጥብ በመያዝ በሁለት ጨዋታዎች ተሸንፎ በምድብ ማጣሪያ ከውድድሩ ውጭ ሆኗል። ሶስቱንም የምድብ ጨዋታዎች ያሸነፈችው አልጄሪያና አራት ነጥብ ያላት ሞዛምቢክ ወደ ቀጣዩ ዙር አልፈዋል። አርሰናል ማንቸስተር ዩናይትድን በማሸነፍ የፕሪምየር ሊግ መሪነቱን አጠናክሯል። በሳምንቱ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ማንቸስተር ዩናይትድን ሶስት ለሁለት ያሸነፈው አርሰናል በ19 ጨዋታዎች የሰበሰበውን ነጥብ ሀምሳ አድርሷል። በዚህም አንድ ተስተካካይ ጨዋታ እየቀረው ከተከታዩ ማንቸስተር ሲቲ በአምስት ነጥብ በልጦ ሊጉን መምራቱን ቀጥሏል። በትናንት ምሽቱ ጨዋታ በራሽፎርድ አማካኝነት 17ተኛው ደቂቃ ላይ የመጀመሪያውን ግብ ያስቆጠረው ዩናይትድ ቢሆንም ከሰባት ደቂቃዎች በኋላ ኒኬቲያ ለአር አርሰናል የአቻነቷን ግብ አስቆጥሯል። ሁለተኛውን የአርሰናል ግብ ቡካዮሳካ 53ኛው ደቂቃ ላይ ካስቆጠረ በኋላ በ59ኛው ደቂቃ ለዩናይትድ ማርቲኔዝ አስቆጥሮ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ሲቀሩ፣ በዘጠናኛው ደቂቃ ላይ ኒኬቲያ ለራሱ ሁለተኛዋን ለቡድኑ ደግሞ ወሳኛዋን የማሸነፊያ ግብ ማስቆጠር ችሏል። ጨዋታውም በዚህ ውጤት በአርሰናል የ3 ለ2 አሸናፊነት ተጠናቋል። የአርሰናል አሰልጣኝ አርቴታ ከጨዋታው በኋላ በሰጠው አስተያየት በእውነት በጣም ተደስ ሲቻለሁ በመጨረሻ ምርጥ አጋጣሚ አግኝተናል። ደጋፊዎቻችን አስከትለን መጓዛችን ቀጥለናል ሲል ደስታውን ገልጿል። የዩናይትዱ አለቃ ቴንሃግ በበኩሉ ስህተቶችን ሰርተናል። የተቆጠሩብን ሦስቱም ግቦች በእኛ ስህተት የተቆጠሩ ናቸው። ከዚህ መማር አለብን ብሏል። በሌሎች ጨዋታዎች ዘንድሮ ወጥ አቋም ማሳየት የተሳናቸው ሊቨርፑልና ቼልሲ ቅዳሜ ዕለት ገጥመው ያለምንም ግብ በአቻ ውጤት ተለያይተዋል። የአምናው ሻምፒዮን ማንቸስተር ሲቲ ደግሞ ወልቨርሃምፕተንን 3 ለ ማሸነፍ በ45 ነጥብ ሁለተኛ ደረጃ ላይ ይገኛል። ዘንድሮ በአስደናቂ አቋም ላይ የሚገኘው ኒውካስል ዩናይትድ ከክሪስታል ፓላስ ጋር ዜሮ ለዜሮ በሆነ ያቻ ውጤት ተለያይቶ የሶስተኝነት ደረጃውን አስጠብቋል። ኒውካስል በደረጃ ሰንጠረዡ ከተከታዩ ማንቸስተር ዩናይትድ ጋር እኩል 39 ነጥብ ቢኖረውም በግብ በመብለጥ ነው ሶስተኛ ደረጃ ላይ የተቀመጠው። ዳንያል ቬስ በወሲባዊ ትንኮሳ ክስ በስፔን በቁጥጥር ስር ዋለ። የስፔን ፖሊስ ብራዚላዊውን ተከላካይ ዳንያል ቬስን በስፔን አንዲት ሴት ላይ ላይ ፆታዊ ጥቃት ፈጽሟል በሚል ውንጀላ አርብ ዕለት ነው በቁጥጥር ስር ያዋለው። የቀኝ መስመር ተከላካዩ አልቬስ ውንጀላውን ውድቅ ቢያደርግም ጉዳዩን የሚከታተለው ፍርድ ቤት ዋስትና ከልክሎት በፖሊስ መኪና በባርሴሎና ከተማ አቅራቢያ ወደሚገኝ ፖሊስ ጣቢያ ተወስዶ መታሰሩን አሶሺትድ ፕሬስ ዘግቧል። አልቬስ ፆታዊ ጥቃቱን ፈጽሟል የተባለው ታኅሳስ 22 በመሃል ከተማ ባርሴሎና ውስጥ በሚገኝ ልዩ የምሽት ክበብ ውስጥ መሆኑን ፖሊስን ዋቢ አድርጎ ዘገባው አመልክቷል። ጥቃቱ ተፈጽሞ ብኛል ያለችው ሴት ያቀረበችውን ክስ ተከትሎ አልቬስ በጾታዊ ጥቃት ወንጀል በምርመራ ላይ እንደሚገኝ የካታሎኒያ ጠቅላይ ፍርድ ቤት ቀደም ሲል በሰጠው መግለጫ አስታውቆ ነበር። ዳኒ አልቬስ ግን ወንጀሉን አልፈጸምኩም በማለት በተደጋጋሚ አስተባብሏል። ይሁን እንጂ ፍርድ ቤት ዋስትና ከልክሎት በእስር ላይ መሆኑን ተከትሎ የቀድሞው የባርሴሎና ተጫዋች ሐምሌ ወር ላይ የተቀላቀለው አዲሱ የሜክሲኮ ክለቡ ፑማስ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። በመጨረሻም አውስትራሊያዊው የኦሎምፒክ ተወዳዳሪ አትሌት ቦል በዶፒንግ ምክንያት ጊዜያዊ እገዳ ተጣለበት። በቶኪዮ ኦሎምፒክ በ800 ሜትር አራተኛ ሆኖ ያጠናቀቀው የ28 ዓመቱ አትሌት ፒተር ቦል በጥቅምት ወር ላይ በተደረገለት ምርመራ በደም ውስጥ ኢፒኦ የተባለ አበረታች ንጥረ ነገር መገኘቱ ተገልጿል። ኢፒኦ የተባለው ንጥረ ነገር ቀይ የደም ሴል መጠንን ከፍ በማድረግ ለጡንቻ ክፍሎች ከፍተኛ ኦክሲጅን እንዲደርስ በማድረግ አቅም የሚጨምር ነው። አትሌቱ ታዲያ በትዊተር ገጹ ላይ በለጠፈው መግለጫ ንጥረ ነገሩን በፍጹም አልወሰድኩም ብሏል። ግልጽ ለማድረግ በሕይወቴ ሰው ሰራሽ ኢፒኦ ይሁን ማንኛውንም ሌላ የተከለከለ ንጥረ ነገር ገዝቼ ይሁን ተጠቅሜ አላውቅም ሲል አስተባብሏል። የአውስትራሊያ አትሌቲክስ ዋና ስራ አስፈጻሚ ፒተር ብሮምሌይ በበኩላቸው የምርመራው ውጤት እጅግ አሳሳቢ ነው ብለዋል። ውጤቱን ተከትሎ የሀገሪቱ አትሌቲክስ ቦልን በጊዜያዊነት ያገደው ሲሆን በብሔራዊ ቡድን ይሁን በክለብ ደረጃ እንዳይሰለጥንም እገዳ ጥሏል ተከፍሎበታል። ውጤቱ በዓለም የጸረ አበረታች መድኃኒት ኤጀንሲ ታይቶ አትሌቱ ጥፋተኛ ሆኖ ከተገኘ ከማንኛውም ውድድር የአራት ዓመት እገዳ ይጠብቀዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ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 በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ሰዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበርን። የነገሰው ይበለን። መልካም ምሽት።